አሁን ወደ አውሮፓ እንገባለን በሚል ተስፋ በርካቶች ከሳራ በታች ካሉ አፍሪካ ሀገሮች ወደ ሊቢያ ያመጥተው በከፍተኛ ችግርና በአደገኛ ሁኔታ ላይ እንደሚገኙ ዩኒሴፍ በመግለጽም ዘገባው በሚጠናቀርበት ወቅት ብቻ በሊቢያ 256000 ስደተኞች ተመዝግበው እንደሚገኙና ከነዚህ ውስጥም 3800 ያሉ ሴቶች፣ 23000ዎቹ ደግሞ ሕጻናት እንደሆኑ አስታውቋል። የስደተኞች ችግር የታወቀና የዩኒሴፍ መሰል ዘገባ የተለመደ ሆኖ ሳለ የዚህ ዘገባ ፋይዳ ምን እንደሆነና ለምን አሁን ዘገባውን ይፋ ማድረግ እንዳስፈለገ ዶቼ ቬሌ በብራስልስ የዩኒሴፍ ቢሮ የህዝብ ግንኙነት ኃላፊን ሚስተር ሲሞን ኢንግራምን ጠይቆ ነበር። እሳቸውም የአውሮፓ ስደተኞች ችግር ከሁለት ዓመት በላይ የዘለቀ መሆኑን ጠቅሰው የአውሮፓ ህብረት ከቱርክ ጋር ባደረገው ስምምነት ምክንያት አሁን ትኩረቱ ወደ መካከለኛው የሜዲትራንያን ባህር መስመር እንደተለወጠና ወደ አውሮፓ ለመግባት በርካቶች ከምስራቅ እስከ ምዕራብ የሳራ በታች ሀገሮች ወደ ሊቢያ እንደሚገቡና ሊቢያ ግን ለስደተኞች አደገኛ ቦታ መሆኑን ገልጸዋል። ይህ መስመር በተለየ ሁኔታ አደገኛ መስመር ነው። አንዱ ምክንያት የሊቢያ ሁኔታ ነው ሊቢያ ማዕከላዊ መንግስት የሌለባት፣ በርካታ የሚሊሻ ቡድኖች የሚንቀሳቀሱባት፣ የተለያዩ አይነት ጥቃቶች የሚፈጸሙባት፣ በአጠቃላይም ህግና ስርዓት የሌለባት መሆኗ ነው። ይህን መስመር ለመጠቀም በሚሞክሩ ስደተኞች በተለይም ህጻናት ላይ የሚደርሰውን ስቃይና መከራ ማሳየት ነው የዘገባው ዓላማ በማለት የሊቢያ ሚሊሻዎች ከሰው አዘዋዋሪ ነጋዴዎች ጋር እጅና ጓንት ሆነው እንደሚሰሩ አጋልጠዋል። ሚስተር ሲሞን አክለውም በሊቢያ በአስር ሺዎች የሚቆጠሩ ስደተኞች በተለያዩ እስር ቤቶችና ካምፖች ታጭቀው እንደሚገኙ ገልጸዋል። በሊቢያ ሶስት መንግስቶች ያሉ ሲሆን እስር ቤቶቹም ስደተኞችን እንጠብቃለን በሚሉና ግን ደግሞ ለሰው አዘዋዋሪ ነጋዴዎች አሳልፈው በሚሰጡ ሚሊሺያዎች ቁጥጥር ስር መሆናቸውን በመግለጽ በሊቢያ በስደተኞች ላይ የማይፈጸም አይነት ወንጀል እንደሌለ አስታውቀዋል። በዚህ ሁኔታ የአውሮፓ ህብረት በስደተኞች ጉዳይ ከሊቢያ ጋር ለመስራት የያዘውን እቅድ እንደገና እንዲያየው ለማድረግ ምን እያደረጋችሁ ነው? ዘገባችሁስ ምን ያህል ተጽዕኖ ያሳድራል? ሌላው ጥያቄ ነበር። ይህንን ነው ለማድረግ እየሞከርን ያለነው። የስደተኞችን መብትና ጥበቃ በሚመለከት መሰረታዊ መርሆችን እንዲያከብሩ ነው የምንጠይቀው። የመጀመሪያው ስደተኞችን ጥቃት ሊደርስባቸው ወደሚችሉባቸው ሀገሮች መመለስን የሚከለክለውን ዓለም አቀፍ ህግ ማክበር ነው። የአውሮፓ ህብረትና አባል ሀገሮች ተገን የሚያስፈልጋቸውን ህጻናት መብት እንዲጠብቁና እንዲያስከብሩ እንጠይቃለን። ሁለተኛ፣ በሊቢያ የህፃናትን ደህንነት ለመጠበቅ የሚያስችል የገንዘብ እርዳታ እንዲያደርጉ ነው የምንጠይቀው። ለዘላቂ መፍትሄ ግን ከጦርነትና ጥቃት ሸሽተው ለሚሰደዱ ህጻናት አስተማማኝ ህጋዊ መስመር ሊኖር ይገባል በማለት የዚህ አይነቱ አደገኛ ጉዞ ፍጹም እንዳይኖር ማድረግ የሚገባ መሆኑን አሳስበዋል። ሚስተር ሲሞን አለም አቀፉም ሆነ የአውሮፓ ሁኔታ ለስደተኞች አስቸጋሪ ቢሆንም የአውሮፓ ህብረት በዓለም አቀፍ ደረጃ ለስደተኞች መብት መጠበቅ የገባውን ግዴታ መወጣት ይኖርበታልም ብለዋል። ጦርነት አገዛዝና ረሃብ እስካሉ ድረስ ህዝቦች ለስደት ሀገራቸውን ጥለው መውጣታቸው እንደማይቀር በመገንዘብ የአውሮፓ ህብረት ችግሩን በስፋት በማየት ለስደት ምክንያት በሆኑት ችግሮች ላይ ማተኮር እንደሚገባው አሳስበዋል። ለስደት በጉዞ ላይ ላሉ ወይም በእስር ቤቶች ውስጥ ለሚገኙ ተፈናቃይ ሰዎች የሚያስተላልፉት መልዕክት ካለ በማለትም ዶቼ ቬለ ሚስተር ሲሞኑን ጠይቆ ነበር። እነዚህ ሰዎች ያሉበትን አስቸጋሪ ሁኔታ እንደሚረዱና ሁኔታዎች እንዲሻሻሉ ለማድረግ ጥረት እንደሚያደርጉ ገልጸው፣ ግን አሉ ሆኖም ግን ተመሳሳይ ጉዞ ለማድረግ እያሰቡ ላሉ እንዳያደርጉት ነው ከልባችን የምንመክረው። እነዚህ ሰዎች ላሉባቸው ችግሮችና ፈተናዎች እዚያው አገራቸው ሆነው በትዕግስት መፍትሄ እንዲፈልጉላቸው ነው የምንመክረው ብለዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።